sansenna tebretsad ዋና መቀመጫውን በዋሽንግተን ዲሲ ያደረገው የአሜሪካ የጂኦፊዚካል ማህበር በ139 ሀገራት ያሉ 60 ሺህ አባላት ያሉት ግዙፍ የሙያ ተቋም ነው። የህዋና ዋና ምድር ሳይንስን ማሳደግ ዓላማው ያደረገው ማህበሩ በሚያሳትማቸው የምርምር መጽሔቶች ወይም ጆርናሎችና በሚያካሄዳቸው ስብሰባዎቹ ይታወቃል። ማህበሩ በዓመት እስከ አስር የሚደርሱ ስብሰባዎች ቢያዘጋጅም በዘርፉ ባለሙያዎች ከፍተኛ ግምት የሚሰጠው ግን በየአመቱ በታህሳስ ወር መጀመሪያ የሚካሄደው ነው። ከማህበሩ የተገኘ መረጃ እንደሚጠቁመው በዚህ ዓመታዊ ስብሰባ 24000 ገደማ ባለሙያዎች ይሳተፋሉ። ይህን ስብሰባ ማህበሩ ለባለሙያዎች ሽልማት ለማበረከትም ይጠቀምበታል። ማህበሩ የጎርጎሮሳዊ 2017 ተሸላሚዎችን ስም ዝርዝር ይፋ ያደረገው ባለፈው ሳምንት ነው። በህዋና ምድር ሳይንስ ስኬት አስመዝግበዋል ሳይንስን ለሰው ልጅ ጠቀሜታ በማዋል አስተዋጽኦ አበርክተዋል ከተባሉት 29 ተሸላሚዎች ውስጥ አንዱ ኢትዮጵያዊው ዶክተር መልሰው ንጉሴ ናቸው። ዶክተር መልሰው ተመራማሪና መምህር ናቸው። እያስተማሩበት በሚገኘው የባህር ዳር ዩኒቨርሲቲ ስር ያለ የምርምርና ጥናት ተቋምንም ይመራሉ። የአሜሪካ የጂኦፊዚካል ማኅበር አባልና በቦስተን ኮሌጅ ስር ባለው የሳይንሳዊ ምርምር ተቋም ከፍተኛ ተመራማሪ የሆኑት ዶክተር እንዳወቀ ይዘንጋው ኢትዮጵያዊ ተመራማሪ ስለተመረጡበት ሽልማት ተከታዩን ማብራሪያ ሰጥተዋል። አሜሪካን ጂኦፊዚካል ዩኒየን የተለያዩ ሽልማቶች አሉት ከተቋቋመ ጀምሮ ማለት ነው። ነገር ግን አፍሪካ ላይ ብቻ ፎከስ ያደረገ በስፔስ ሳይንስ እና በጂኦሎጂ በየአመቱ ሁለት ሽልማት ይሰጣል። ሽልማቱ አሁን ሁለተኛ አመቱ ነው መካሄድ ከጀመረ። ዶክተር መልሰው ሁለተኛ አሸናፊ ነው። ለዚህ አዋርድ በጎርጎሮሳዊው ዘጠኝ የተቋቋመው የአሜሪካ የጂኦፊዚክል ማህበር በተለያየ ደረጃዎች ከፋፍለው ሽልማት እንደሚሰጥ የሚናገሩት ዶክተር እንዳወቀ ኢትዮጵያዊ ተመራማሪ ያገኙት ግን በማህበር ደረጃ የሚሰጥ በመሆኑ የተከበረ እንደሆነ ያስረዳሉ። መምረጫ መስፈርቶችን በተመለከተ ደግሞ ተከታዩም ብለዋል። የሚሰጠውም በአፍሪካ ውስጥ ተምረው አፍሪካ ውስጥ ፒኤችዲያቸውን አግኝተው እዛው አፍሪካ ውስጥ ሪሰርች የሰሩ ጥሩ ውጤት ላመጡና ለሳይንቲፊክ ኮሚኒቲ የሰሩት ስራ ጥራቱ ተገምግሞ ያሳተሙት የሪሰርች ውጤት እንደገና ሱፐርቫይዝ የሚያደርጓቸው ተማሪዎች ካሉ ሀገራቸው ላይ ሆነው ይሄ ሳይንስ እንዲያድግ የሚያደርጉት አስተዋጽኦ፣ እንደገና ዋናውና ሞስት ኢምፖርታንት ደግሞ ለምርምር የሚሆናቸውን ሪሰርች ገንዘብ ማግኘት መቻላቸው ነው። እና በዚህ አመት ካመለከቱት አመልካቾች ውስጥ ዶክተር መልሰው በእነዚህ ነጥቦች ያው ልቆ በመገኘቱ አሸናፊ ሆኗል። የባህር ዳር ዩኒቨርሲቲው ዶክተር መልሰው ለሽልማት ካበቋቸው ውስጥ አንዱ የምርምር ስራቸው ነው። የሽልማት እውቅና ያገኘውን ይህንን ምርምር የጀመሩት የዶክትሬት ዲግሪ ተማሪ እያሉ ነበር። አምስት ዓመት ግድም ስለወሰደው ምርምር ዶክተር መልሰው እንዲህ ያስረዳሉ። በዋናነት እየሰራሁት ያለሁት ስራ አንደኛው በላይኛው የመሬት የአየር ክልል ላይ የሚገኙ ኤሌክትሮን የምንላቸው ወይም ቅንጣት አካላት አሉ። በተፈጥሮ እዛ የሚገኙ ማለት ነው እና የነሱ የነዚህ ቅንጣት አካላት በቦታ እና በጊዜ መቀያየር በዛ አየር ክልል ውስጥ ኦርጦ የሚሄደውን የሚያልፈውን ሬዲዮ ሞገድ ወይም ሬዲዮ ወይብ የምንለውን ያደናቅፉታል እና የሚያደናቅፉት ከሆነ ያንን የሬዲዮ ሞገድ ተጠቅመን የምንሰራውን ስራ በትክክል ልንሰራ አንችልም ማለት ነው። ስለዚህ ይህንን አደናቃፊ አካል ማደናቀፉን ለመግታት ወይንም ኮሬክሽን ለመስጠት የነዚህን ቅንጣት አካላት በጊዜና በቦታ መቀያየር ማወቅ መቻል አለብን ማለት ነው እና የኔ ስራ ምንድን ነው የነበረው የነዚህን አካላት ብዛታቸውን በጊዜና በቦታ ይሄ ነው ብሎ መተንበይ የሚያስችል ሞዴል ላይ ነው የሰራሁት ማለት ነው። ዶክተር መልሰው ይህንን ጥናት ጨምሮ ሶስት የምርምር ስራዎቻቸውን የአሜሪ የአሜሪካ የጂኦፊዚካል ማህበር በሚያሳትማቸው የምርምር መጽሔቶች ወይም ጆርናሎች ላይ አሳትመዋል። ለዶክትሬት ዲግሪ የተሰራው ይህንን ጥናት ካማከሩ ሁለት ሰዎች መካከል በአሜሪካ የሚገኙት ዶክተር እንዳወቀ አንዱ ናቸው። ስለ ጥናቱ ፋይዳ ማብራሪያ ያላቸው እሱ የሰራው ዋናው ነገር ምንድን ነው? አፍሪካ ውስጥ የተለያየ ኤሌክትሮን ደንስቲ ያለና አሁን እናንተ ዶቼ በላይ የድምፅ ሞገድ ነው የምትለቁት እና ያ ድምጽ ሞገድ ሪፍሌክትድ ሆኖ ይመጣ እና ከዛ በኋላ ነው ወደ የሬዲዮ አንቴና ገብቶ ያ ሞገድ ወደ ሳውንድ ተቀይሮ በሬዲዮ የምንሰማው። አሁን እነዛ ሪፍሌክትድ አድርገው የሚመልሱ ሪጅኖች ከስልሳ ኪሎ ሜትር አበብሲ ሌቭል እስከ አንድ ሺህ ምናምን ድረስ ያለ ነው። እዛ ውስጥ ያሉ ኤሌክትሮኖች ስቴብል አይደሉም። በጣም የተለያየ ነገር የሚያናውጣቸውን ልክ እንደ ውሃ ሞገድ በለው ወዲያ ወዲህ ይላሉ። እነሱን ፕሬዲክት ማድረግም አትችልም። እነዚህ ኤሌክትሮኖች ዲስተርብድ ከሆኑ የምትለቀው ሞገድም ዲስተርብድ ይሆናል። ስለዚህ የተወሰነው ሜሴጅ ተቆራርጦ ነው የሚደርስህ። አሁን ይሄ እንደዚህ አይነት በጣም አንስቴብል የሆነበት ሪጅን ደግሞ በምድር ወገብ አካባቢ ያሉ ነው፣ አፍሪካን ጨምሮ ኢትዮጵያ። አሁን ምድር ወገብ በተለይ አዲስ አበባ ኤግዛክትሊ ምድር ወገብ ላይ ነው ያለው። ያ ሪጅን በጣም ሀይሊ ቮላታይል የሆነ ሪጅን ነው። ነገር ግን የመሬት ላይ የተሰከሉ መሳሪያዎች የሉንም ነበር እስከ ቅርብ ጊዜ ድረስ። ስለዚህ ያ አካባቢ ኤስቲሜት ይደረግ የነበረው ለጂፒኤስ ኮሚኒኬሽን፣ ለሬዲዮ ኮሚኒኬሽን፣ ለሳትላይት ኮሚኒኬሽን በሞዴል ነበር እና ከዚህ በፊት መሳሪያዎች አልነበሩም አሁን መሳሪያ ስላስገባን ያንን መሳሪያ ተጠቅሞ ያሉትን ሞዴል ቫሊዴት አድርጎ ቫሊዴት ማድረግ ብቻ ሳይሆን ከአንድ ስቴሽን ተጠቅሞ ከዛ በኋላ ብዙ ኤሪያ እንዲሸፍን ያንን ሞዴል ኢምፕሩቭ አድርጎታል። ለምሳሌ ኢትዮጵያ ላይ ብንወስድ ባህር ዳር ላይ መሳሪያ አለን። ባህር ዳር ላይ ያንን ሞዴል ዳታ ተጠቅሞ ቫሊዴት አድረገ። ከዛ በኋላ ደግሞ ያ እነዛን ፓራሜትሮችን እንዳለ ወስዶ ኢትዮጵያን በሙሉ ኢትዮጵያን ሪጅን በሙሉ ሞዴል ማድረግ ይችላል ማለት ነው። በመልሰው ዲቨሎፕ ባደረገው ሞዴል ዶክተር መልሰው ከምርምር ስራቸው ሌላ የሽልማት መምረጫ ሌላኛው መስፈርት በሆነው የሳይንሱን ዘርፍ በሀገራቸው ውስጥ በማስፋፋትም የሚጨበጥ ስራ እየሰሩ ነው። ለዚህም በባህር ዳር ዩኒቨርሲቲ ስር ባለው የዋሸራ የጂኦስፔስና ራዳር የሳይንስ የምርምር ቤተ ሙከራ ዳይሬክተር መሆናቸው ማሳያ ነው። የምርምር ተቋሙ የተመሰረተው የዛሬ 10 ዓመት ነው። ቤተ ሙከራው አሁን የባህር ዳር ዩኒቨርሲቲ ፕሬዚደንት ሆነው በማገልገል ላይ በሚገኙት ዶክተር ባይሌ ዳምጤ አነሳሽነትና በህዋ ሳይንስ ዘርፍ ፍላጎት ባላቸው ባለሙያዎች የተመሰረተ ነው። ስለ ተቋሙ ስራ ዶክተር መልሰው ማብራሪያ አላቸው። በአጠቃላይ ጥናቱ ምንድን ነው? ስፔስ ሳይንስ ላይ ምርምር ማካሄድ ነው። ብዙ ስራዎችን እየሰራ መጥቷል። ከምርምሩ በተጨማሪ በማስተርስ እና በፒኤችዲ ፕሮግራም ተማሪዎችን ያስተምራል እና በዋናነት አተኩረን እየሰራ ነው ያለ ነው የላይኛው የመሬት አየር ክልል በቴክኖሎጂ ላይ ሊኖረው የሚችለውን ጠቀሜታ ወደፊት ጥሩ ነው ማድረግ የሚያስችል ምርምር ነው እያደረግን ያለ ነው ማለት ነው። በኢትዮጵያ ከቅርብ ዓመታት ወዲህ በህዋ ሳይንስ ዘርፍ መነቃቃት ያለ ይመስላል። እንደ ዋሸራ አይነት ተቋማት ብቅ ብቅ ማለታቸውም ለዚህ አንድ ማሳያ ነው። በብዙዎች ዘንድ የህዋ ሳይንስ ዘርፉ ከሚጠይቀው ከፍተኛ ገንዘብ አንጻር የቅንጦት ተደርጎ ይወሰዳል። የእንደ ዶክተር መልሰው አይነት ጥናትም ጥያቄ ውስጥ ሲገባ ይስተዋላል። ዶክተር መልሰው የህዋ ሳይንስ ብዙ የመዋለ ንዋይ ፍሰት የሚጠይቅ የምርምር ዘርፍ መሆኑን ይስማማሉ። ሆኖም በጣም ብዙ ወጪ የማያስወጡ ዘዴዎችን በመጠቀም በዘርፉ ላይ ጥናት ማካሄድ ይቻላል ይላሉ። ዘዴዎቹንም አንድ ሁለት ሲሉ ይዘረዝራሉ። አንደኛው ይህ ጥናት እንደምታየው ወርልድ ዋይድ ነው። ኛ የኢትዮጵያ ብቻ፣ የአሜሪካ ወይም የጀርመን የምትለው አይደለም። ስለዚህ እዚህ አካባቢ የሚጠናው ጥናት ለአሜሪካ ወይም ለጀርመን የሚጠቅም ስለሆነ ሰዎቹ በቀላሉ ከኛ ጋር በኮላቦሬት አድርገው ይሰራሉ። በዛም ብዙ መሳሪያዎች አሉን። እኛ ጋር ራዳር አለን፣ ጂፒኤስ ሪሲቨር አለን፣ ቤት ቬል ሪሲቨር የሚባሉ አሉ እና እነዚህ እነዚህን መሳሪያዎች በመጠቀም እነዚህ መሳሪያዎች ደግሞ የእኛን አየር ለማጥናት ያገለግላሉ ማለት ነው። አንደኛው በተጨማሪ ይህንን ጥናት ማጥናት ሲባል ለምሳሌ የአሜሪካ መንግስት ሳተላይት ያመጥቅ ይችላል። ጀርመን ሳተላይት አመጥቅ ይችላል። ስለዚህ የእነሱን ዳታ ግን ፍሪሊ እኛ ማግኘት እንችላለን። እዚሁ እኔ ባህር ዳር ቁጭ ብዬ የእነሱን ዳታ ዳውንሎድ በማድረግ ጥናቱን ማካሄድ እችላለሁ ማለት ነው። ስለዚህ የእኛን ሎካል ኢንስትሩመንት መጠቀም እችላለሁ። ካስፈለገም የሌላ አገር ኢንስትሩመንት ዳታ በመጠቀምም ስራ መስራት እችላለሁ ማለት ነው። ተመራማሪው እንዳሉትም በባህር ዳር ቁጭ ብለው አለም አቀፍ ሽልማት ያጎናጸፋቸውን ጥናትና ምርምር ማድረግ ችለዋል። የዶክተር መልሰው ስም ከተሸላሚዎች ዝርዝር ውስጥ መካተት ባለፈው ሳምንት ይገለጽ እንጂ የሽልማት ስነስርዓቱ የሚካሄደው ከአምስት ወር በኋላ በአሜሪካው ኒው ኦርሊያንስ ከተማ በሚካሄደው የማህበሩ ዓመታዊ ስብሰባ ላይ ነው። ዶክተር መልሰው ሽልማቱ የፈጠረባቸውን ስሜት እንዲህ አጋርተዋል። ለእኔ በጣም ትልቅ ትርጉም አለው። ትርጉም የሚኖረውም አንደኛ እኔ በምሰራበት የምርምር ዘርፍ ላይ የመጨረሻው ደረጃ ላይ የሚሰሩ ሰዎች ያሉበት ዩኒየን ነው እና እነዚያ ሰዎች የእኔን ስራ ዋጋ ሰጥተውት ለዚህ ሽልማት ሲያበቁኝ ለእኔ ትልቅ የሆነ ስሜት ነው የሚሰማኝ ማለት ነው። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።